ጤፍ በአሜሪካ ገበያ እየተስፋፋ እና ተወዳጅነትን እያገኘ ነው። ሪፖርተራችን ታምዛንስ ያጠናቀረው ዘገባ አለ። ሰለሞን አባተ ያቀርበዋል። የኢትዮጵያና የኤርትራው ጤፍ የደቡብ አሜሪካ ውቅን ዋና ማዕከላዊ አሜሪካ ውስጥ የአዝቴኮች የዕለት ማዕድ የሆነው አማራንት ከዝንተ ጥንት አንስቶ ሀገሮቻቸውን፣ ህዝቦቻቸውን ለቀው ብዙ ርቀው አያውቁም። አሁን አሁን ግን የሰሜን አሜሪካ የገበያዎች መደርደሪያዎች ላይ እነርሱን ማየት እየተዘወተረ የመጣ ይመስላል። እንግዲህ ጤፍም የኢትዮጵያውያንና የኤርትራውያን ብቻ ምግብ መሆኑ ታሪክ ሊሆን ነው። በባልደረባዬ ታምባንስ ዘገባ መሠረት ዌን ካርልሰን የዛሬ አርባ ዓመት አካባቢ በኢትዮጵያ የዘመን አቆጣጠር በ1960ዎቹ መጨረሻ ማለት ነው፣ ለሕብረተሰብ ጤና ጉዳይ ተልከው ኢትዮጵያ ውስጥ ያገለግሉ የነበሩ አሜሪካዊ ባለሙያ ናቸው። ካርልሰን ይኸው ከዚያን ጊዜ አንስቶ ጤፍ በል ፈረንጅ ናቸው። ምግበልውጥ ይሏቸዋል። ይህቺ ደቃቃ ፍሬ ለስለስ ያለ አፈራፈር የሚል ጣዕም አላት ይላሉ። ጤፍን የማውቀው ሁልጊዜ እበላው የጤፍ ገበሬዎችም ይጋብዙኝ ስለ ነበረ ነው። የዚህ ዘገባ ጸሐፊ ባንስ እንጀራ ምን እንደሚመስል ለአንባቢዎቹ ወይም ለአድማጮቹ ለመሳል እንዲህ አለ። በኢትዮጵያ ምግብ ቤት የሚገኝ እንደ ሰፍነግ ወይም ስፖንጅ አይነት ባህር ያለው ጠፍጣፍ ዳቦ በሰባዎቹ መጀመሪያ አካባቢ ኢትዮጵያ የነበሩት ካርልሰን ወደ አገራቸው ወደ አሜሪካ ተመለሱና በአንድ የአይዳሆ ግዛት ደቡብ ምዕራብ ቀበሌ የሰፈሩ። ከዚያም እዚያው በእርሳቸው ባላገር ይህንን ሳራማ ተክል ጤፍን ማብቀል አሰቡ። ሀገራቸው አይዳሆ ደግሞ በከርሰ ምድራዊ አቀማመጧ ከኢትዮጵያ ጋር ትመሳሰላለች። ኢትዮጵያ በምስራቅ አፍሪካው ሰምጥ ሸለቆ ላይ የምትገኝ አገር ነች። ያ ሰምጥ ሸለቆ ደግሞ በተፈጥሮ ከአይዳሆ ስኔክ ሪቨር መስክ ጋር ይመሳሰላል። ወይንም ባለቤታቸው ኤሊዛቤትም ገበሬዎች አይደሉም፣ እንደ እውነቱ ወደ ግብርናው የመግባት ፍላጎትም አልነበራቸውም። በመሆኑም በአይዳሆ ኦሬገንና ኔቫዳ ግዛቶች ያሉ የሀገሬው አራሾችን አሳመኑና ዘርተው ሰብስበው ወቅተው ፈጭተው እንዲያቀርቡላቸው አደረጉ። ይሁን እንጂ እስካለፈው ዓመት ድረስ በድፍን አይዳሆ የእነርሱን ጤፍ የሚገዛ አንድም የኢትዮጵያ ምግብ ቤት አልነበረም። The way we started was Wayne went ስንጀምረው ወይን ዋሽንግተን ዲሲ ውስጥ ያሉ የኢትዮጵያ ስሞችን ከስልክ ማውጫ ላይ እየፈለገ ይለቅም ነበር። እናም ንግዳችን ለብዙ አስሮች ዓመታት አሜሪካ ውስጥ ለሚገኙ የኢትዮጵያውያንና የኤርትራውያን ማህበረሰቦች አባላት ጤፍ በማቅረብ እያዘገመ መጣ። የጤፍ ኩባንያው በእድገቱ ውስጥ አራት የተለያዩ ወፍጮዎችን አልፏል። የነ ካርልሰን የመጀመሪያው የካርልሰኖቹ ምድር ቤት ውስጥ ተተክሎ የነበረ የድንጋይ ወፍጮ ነበር። አሁን ወይንና ኤሊዛቤት ካርልሰን እዚያው አይዳሆ ውስጥ ናምፓ ከተማ የሚገኝ አንድ የቢራ ፋብሪካ ወደ ወፍጮ ቤትነት ለውጠው ጤፍ ይፈጩበታል። ከዚህ ወፍጮ የሚወጣው የጤፍ ዱቄት በአግባቡ እየታሸገ አንድም የተፈጥሮ ምግብ መሸጫ ወደሚባሉ መደብሮች መደርደሪያዎች አሊያም ወደ ትላልቅ ምግብ ማደራጃዎች ይላካል። አንድ የኢንዱስትሪ ምርቶች አጥኚ ቡድን ባወጣው ሪፖርት መሰረት ለስንዴ በአማራጭነት የሚቀርቡ ሰብሎች ምርት ዩናይትድ ስቴትስ ውስጥ በየዓመቱ እጅግ ከፍተኛ በሆነ መጠን እያሻቀበ መጥቷል። ባለፉት አስር ዓመታት የጤፍ ምርት እጅግ እጅግ በጣም አድጓል ወይም በእንግሊዝኛው ቀጥታ ትርጉም ፈንድቷል ሲሉ የኦሬገን የመንግስት ዩኒቨርሲቲ የእርሻ ተመራማሪ ሪች ሮዝበርግ ተናግረዋል። የጤፍ ምርት በሺ ዘጠኝ መቶ ዘጠና አምስት ና ዘጠና ስድስት ዓመተ ምህረት በኢትዮጵያ አቆጣጠር ከነበረበት ከአንድ ሺህ ሁለት መቶ ሄክታር እርሻ በሁለት ሺህ ሦስት ዓመተ ምህረት የዛሬ አምስት ዓመት ማለት ነው በመላ ዩናይትድ ስቴትስ ወደ አርባ ሺህ ሄክታር ተመንድጓል። ዋሽንግተንና ኦሬገን ውስጥ ከሚመረተው ጤፍ አብዛኛው ለመኖነት ነው የሚውለው። በአጠቃላይ ሸጋ መኖ ነው የሚወጣው። እንዲያውም በፈረሶች ላይ በሚካሄድ ሙከራ ከሌሎች ሳሮች ወይም ቀለቦች ይልቅ የተሻለ ሆኖ ተገኝቷል። ካርልሰኖቹ በሚኖሩባት አይዳሆ ግን ጤፍ ይልቅ በብዙ የሚውለው ለሰው ቀለብነት መሆኑን ሮዝበርግ ይናገራሉ። ጤፍ ካልሲየም፣ ብረት፣ ፕሮቲንና ፋይበርን በመሳሰሉ ንጥረ ምግቦች የበለጸገ ፍሬ ነው። ዌን ካርልሰን ከጊዜያቸው ቀድመው እየተራመዱና እየኖሩ ያሉ ሰው ናቸው ሲሉ ተመራማሪው ሮዝበርግ ያሞጋግሷቸዋል። ሰው ሂ ሬከግናይዝድ ዘ ቫሊው ኦፍ ቴፍ አት ሊስት ፎር ፎር ቴፍ ግሬን ጤፍን ብዙዎቻችን ምንነቱን ከመረዳታችን በፊት እጅግ በጣም ቀድመው የተገነዘቡ ሰው ናቸው። የኔቫዳ ዩኒቨርሲቲ ሬኖ የተሻሻሉ የጤፍ ዝርያ ዘሮችን ለማውጣት እየተመራመረ ነው። እየተለወጠችና እየጋለች ባለችው ዓለማችን የአየር ንብረት ሁኔታ ውስጥ አደጋን መቋቋም የሚችልና የተትረፈረፈ ምርት የሚሰጥ ዘር ማውጣት ነው የፕሮጀክቱ ሐሳብ። አይዳሆ ውስጥ የሀገሩ ምግብ ቂኖዋ ይባላል። እናም ካርልሰኖች ለጤፍ ያወጡት የንግድ ማስታወቂያ ከቂናዋ ተላቀቁ እነሆ በውኑ የጥንት ዘር ወደ ሀገሩ መጥቶአልና ይላል። እነ ጤፍ ያሉበትን የሰብሎች ምድብ ለመግለጽ ሰው የሚጠቀምበትን የጥንት አዝዕርት የሚባለውን ስያሜ ወይን ካርልሰን እምብዛም አይወዱትም ይባላል። ጤፍ እኮ ትዝታ አይደለም። ታሪክ ተረማምዶት አያውቅም። ጤፍ እኮ የሚሊዮኖች እና ሚሊዮኖች ሰዎች ዋና ምግብ ነው። በመልክዓ ምድር አቀማመጣቸው ሰሜን ምስራቅ አፍሪካ ውስጥ ተለይተው ያሉ በመሆናቸው ብቻ ነው። እኛ ያደረግነው ነገር ቢኖር ወሬውን ለሌላው ዓለም መንገር ነው። ስለምን በእለት ተዕለት ማዕዳችሁ ውስጥ ጤፍን አታስገቡም? እናም እንደ እውነቱ ዓለም ዛሬ በትክክል ያንን እያደረገ ይመስላል።